በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ሻሮ ቀበሌ አራት አርሶ አደሮች ስላንት መስከረም ሁለት ቀን ሁለት ሺ አስራ ሰባት አመተ ምህረት በታጣቂዎች መገደላቸውን የተጎጂ ቤተሰቦችና የአካባቢው አስተዳደር አስታወቀ። ታጣቂዎቹ አርሶ አደሮቹን የገደሏቸው ከብቶቻቸውን ሲያግዱ ከነበረበት ቦታ አግተው ከወሰዳቸውና የማስለቀቂያ ገንዘብ ከተቀበሉ በኋላ መሆኑን ቤተሰቦቻቸው ተናግረዋል። የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ባንዶራ ጥቃቱን የፈጸመው በአካባቢው ታጥቆ የሚንቀሳቀሰውና የፌዴራል መንግስቱ ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት መሆኑን በመግለጽ ወንጅለዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ኢያሱ ጂኦ በበኩላቸው በአካባቢው ያለው ጥምር የጸጥታ ኃይል በታጣቂዎቹ ላይ እርምጃ እየወሰዱ ነው ሲሉ ተናግረዋል። የኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነውን ጥረት ለጊዜው አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል። በደቡብ ኢትዮጵያ ክልል ኮሬ ዞን በአዲስ ዓመት ማግስት በተፈጸመ ጥቃት አራት ሰዎች መገደላቸውን ከተገደሉት ውስጥ ሶስቱ ዘመዶቻቸው እንደሆኑ የገለጹት ደሞዘ ደበብ የተባለው የተጎጂ ቤተሰብ ለአሜሪካ ድምጽ በስልክ ተናግሯል። ብራችን ካመጣችሁ በኋላ መሰራትን እንመልሳለን ብለው ውሸት ተናግረው ልጆች ሰዎቹን ብር አዋጠው የራሳቸውን መሳሪያ ለመውሰድ ወደ ሁለት ሺህ ብር አዋጠው ይዞ ሲሄዱ እዛው እንደሄዱ ብር ከነሱ ተቀብለው ስድስተኝ ሰዎች ተከትሎ ወደ ስድስተኝ ሰዎች አስተኝተው ሊገሉ ሲሉ ተነስተው አንዱ ሮጠ። ከዛ በኋላ ተከትሎ አንደኛው ሲሮጥ አንዱ ለቅት መቱት። ከዛ በኋላ እዛ የተኙ አራቶችን አራቶችን እዛ መቱት። ወርቁ ዘበኛ የተባሉ ሌላ የቀበሌውን ነዋሪ ጥቃት የፈጸሙት በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ውስጥ የሚንቀሳቀሱ ታጣቂዎች ናቸው ሲሉ ተናግሯል። ታጣቂዎቹ አርሶ አደሮቹ ከብቶቻቸውን ሲጠብቁም የሚታጠቋቸውን አምስት ክላሽንኮብ መሳሪያዎችንም እንደወሰዱባቸው ጠቅሰዋል። የገደሉት የሸነው ነግ ናቸው። ቀጥታ ከአርሶ አደር ትጥቅ እንፈታለን በሚል ነው የገቡት። ምንም አልታሰብም። አርሶ አደር አላወቀም። ከገቡ በኋላ ያው ከብት ሲነዱ የነበሩትን ከብት በኋላ ያጠጡ ይሄዱ ከነበሩትን ላይ እጅ ወደ ላይ ብሎ ነው መጀመሪያ ላይ ትጥቅ የፈቱት። ግማሹ እስከ ቤት ነው የደረሰው ቤት ደርሶ አንደኛውን ቤት ሰብሮ አቶ ተበጭ ሆኖ የሚባለው ልጅ ቤት ገብቶ መሳሪያን ከፈቱ በኋላ ነው። አንድ አስሬ ጨጓዴ ልጅ የሚባል ልጅ ነው። አንድ የእሱ ልጅ ይህ መሳሪያ ለምንድነው ወንዶ ለአንተ ማስረክበ ብሎ ጫካ ገብቶ በእነሱ ላይ ቱክስ ከፈተ። ከዛም በኋላ ያን ቱክስ የሰማ ህዝብ ወጥቶ ከገጠመ እኛን ያጠቃል በሚል ነው ብሎ የወጡት። ታጣቂዎቹ ትናንት መስከረም ሁለት ቀን 2017 ዓመተ ምህረት አርሶ አደሮቹን የገደሏቸው ከብቶቻቸውን ሲያገዱ ከነበሩበት ቦታ አግተው ከወሰዷቸውና የማስለቀቂያ ገንዘብ ከተቀበሉ በኋላ መሆኑን አቶ ደሞዘ ተናግሯል። ከተገደሉት በተጨማሪ አንድ ሰው ቆስሎ ወደ አርባ ምንጭ ሆስፒታል ለሕክምና መላኩን ተናግረው ታጣቂዎቹ ሁለት መቶ ሺህ ብር መውሰዳቸውንም ገልጿል። አካባቢው በውጥረት ውስጥ መሆኑን የጠቀሙት አቶ ደሞዝም በርቀት የከባድ መሳሪያ ድምጽ እንደሚሰማም ተናግሯል። መጀመሪያ መሳሪያቸውን ከወሰዱ በኋላ አካለ ነው፣ በጣም ሩቅ ነው፣ ወደ ጫካ የወሰዱት ነው። ከዛ በኋላ ብር አዋተው ሲሄዱ ያ መሳሪያ ተወሰደባቸው። አምስቱ ሰዎችና ና አንድ ሰው ደግሞ የሞተው እነሱ ኦሮምኛ ስለሚያወሩ ኦሮምኛ ለመጠርበን ብሎ ከእነሱ ጋር የሄደ ነው። አንዱ የሞተው አንዱ እጁ ተመትቶት አሁን ሪስተር ወደ አራሚ ጭደዋል። አንዱ ግን የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም ጥቃቱን የፈጸመው በአካባቢው ታጥቆ የሚንቀሳቀሰውና መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት መሆኑን በመግለጽ ወንጅለዋል። በተፈጸመው ጥቃት አራት አርሶ አደሮች መገደላቸውና ሌላ አንድ ሰው መቁሰሉን አረጋግጧል። የእኛ ሰዎች ታች ከብት ጥበቃ ላይ የነበረ በተለያየ ቦታ ቶክሲ እየተኩሱ ይዞ ስንት ሰው ነው የተገደለው? አራት ሰው። አርሶ አደሮቹ የተገደሉት ከሚኖሩበት መንደር እንስሳትን ለማሰማራትና ለእርሻ ስራም ወደ ማሳቸው በሚሄዱበት ወቅት መሆኑን ገልጿል። ካሮ ቀበሌ ላይ ያው ስለ ሆነ ግጣጥ ከብዱ ጋራ ፈተና ላይ መከላከያ ልብስ ይለብሷል። ይሁ መከላከያ ነው እያለ እርሻ ላይ እና ተብቃ ላይ የነበሩ ሰዎችን ሸማታ እንደገቡ ከዛ ሴቶቻቸው ከመንገድ እየደቀመ ወደዚህ ወደ ህዝቡ ያለበት አካባቢ ከተና ጭምር ገባ። ከመንገድ ሞተረኞችን ዘረፋ ፈጸመ። ከዛ አንዳንድ አርሶ አደሮች ሩቅ የነበሩ ትልቅ መፍታት ሲጀምር አንድ ወጣት ትላንትና ከተያዙ ሰዎች መካከል ተኩሶ ሮጠ። በዚህ አማካኝነት በእጃቸው ያስገቡት አምስት መሳሪያ አምስት ክላሽ ይዘው ወጡ። በኦሮሚያ ክልል ምዕራብ ጉጂ ዞን የገራና ወረዳም የጸጥታና የአስተዳደር ጽሕፈት ኃላፊ አቶ እያሱ ጂኦም በገላና ወረዳ የመሸጉ ሸማቂዎች ጥቃት ማድረሳቸውን ገልጸው በታጣቂው ቡድን ላይ እርምጃ የተወሰደ ነው በማለትም ተናግሯል። ካፕቲታ ይህ ታጣቂ ወጂ የሚባል ደን አለ። እዛ ከሸሮ ቀጥኖ ቦሬ የምትባል ቀበሌ አለች ና ከቦሬ ነው ምዋሶ ነው። እቺ ቦሬ ደግሞ ጋራ ሶንሳ የምትባል ተራራ አለች። በዛ ጀርባ ደግሞ ታጣቂዎች የምንቀሳቀሱ ወጂ የምትባል አካ፣ ዛሬ ዛሬም አሁን ከላይ በኩል ኦፕሬሽን እያደረግን ነው እኛ። ውስጡም አንዳንድ ቀበሌዎች እንኩሶች አሉ። ከኮረዞን መንግስት ባለስልጣናት ጋር መወያየታቸውን የጠቀሙት ኃላፊው መከላከያ ሰራዊትን ጨምሮ በአካባቢው ያለው ጥምር የፀጥታ ኃይል ክትትል እያደረገ ነው ብለዋል። አራት ሰው ሞቶ አንድ ሰው እንደቆሰለባቸው ማረጃ ስንቻለው፣ በዛም የተነሳ እኛም ድሮ ትላንትም ይህን ነገር ስንሰማ እኛ ወደ ጀካታ የምትባል ዛሬም ቀጥታ ወደ ወጂ ቀጠና ላይ ከመከላከያ ከፖሊስ ከጥምር ኃይል አንድ ላይ ሆነን ህብረተሰቡን ጨምሮ እያካዝን ያለው ኦፕሬሽን አለ። የአካባቢው ባለስልጣናት በሰነዘሩት ውንጀላ ላይም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ድርጅቱ ከዚህ በፊት ለቀረቡበት መሰል ውንጀላዎችም በሰጠው ምላሽ ታጣቂዎቹ ሲቪሎችንና የሲቪል ተቋማትን ኢላማ እንደማያደርግ በመግለጽ በጽኑ አስተባብሏል። በኮረዞንና በአካባቢ በታጣቂዎች የሚፈጸመው ጥቃትና የጸጥታ ችግር ሰባት ዓመታትን ያስቆጠረ ሲሆን በዞኑ ጎርካ ወረዳም ለመጨረሻ ጊዜ ተመሳሳይ ጥቃት ተፈጽሞ ህፃናትን ጨምሮ አምስት ሰዎች ተገደሉት ባለፈው ግንቦት ወር ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም